በዛሬው ዕለት በኮንሶ ሁለት ሰዎች በመንግስት ታጣቂዎች መገደላቸው ተገለጸ። በደቡብ ክልል በኮንሶ ወረዳ ሁለት ቀበሌዎች ውስጥ የመንግስት ጸጥታ ኃይሎች አደረሱ በተባለው ጥቃት ሰዎች መገደላቸውንና መቁሰላቸውን እንዲሁም ከ50 የማያንሱ ደግሞ መታሰራቸውን በኮንሶ ህዝብ ተወክለናል ካሉት አንዱ ናቸው የገለጹት። ገንዘብ እና ሌላ ንብረት እንደተዘረፈባቸው ደግሞ አንድ የግል ተበዳይ ነኝ ያሉ ለአሜሪካ ድምጽ ገልጸዋል። የደቡብ ክልል መንግስት ቃል አቀባይን ለማግኘት የተደረገው ጥረት አልተሳካም። መለስካቸው አምሃ ነው ዘገባ የላከው። የኮንሶ ህዝብ ቀደም ሲል በዞን ደረጃ አስተዳደር እንዲዋቀርለት ያነሳውን ጥያቄ ለመንግስት እንዲያቀርቡ ተወክለናል ከሚሉት 23 ሰዎች መካከል አንዱ አቶ ገመቹ ገንሴ ዛሬ በኮንሶ ተከናውኗል ያሉትን ድርጊት ዘርዝረዋል። በተለይም በሁለት ቀበሌዎች ተፈጽሟል የሚባለውን በእርሳቸው አገላለጽ መንግስት የኮንሶን ህዝብ በመሳሪያ ኃይል ለማንበርከክ ያለውንና ይፋም አድርጎታል ያሉትን እቅድ በተግባር ያሳየበት ነው ብለዋል። ዛሬ ጠዋት መከላከያ ሰራዊት የደቡብ ክልል ልዩ ኃይልና የፌዴራል ፖሊስ በሁለቱ ቀበሌዎች ፈጽመዋል ያሉትን ድርጊት አቶ ገመቹ ገንሴ በሚከተለው ሁኔታ አብራርተዋል። ዛሬ ማለዳ ከአስር ሰዓት ጀምሮ ሁለት ቀበራትን ከበው ነበር። እነዚህ ቀበራት በከተማ ዙሪያ የሚገኙ ድራይተንና ዶካቶ የሚባሉ ቀበራት ሲሆኑ፣ በተለይ ድራይተን በከባድ መሳሪያ፣ በጥይት እሩምታ ወደ ሰፈሩ ዘልቆ በመግባት። የአንድ ሰው ሕይወት አልፏል። ሶስት ሰዎች በከባድ ሁኔታ ያው ቆስለዋል። ከሀምሳ የሚበልጡ ሰዎች እየተደበደቡ እየተቀጠቀጡ ታፍሶ ታስረዋል። ቤቶች እየተሰበሩ ሳጥኖችም እየተሰበሩ የግለሰቦች ንብረት ከጥቅም ውጭ አድርጓል፣ ዘርፏል። ገንዘብ ሁሉ እየተዘረፈ ነው ያለው እና ይህንን ነው በዚህ ማለዳ በከባድ ሁኔታ እየፈጸሙ ያሉት አቶ አያኖ ኮሲያ ባሳ ጥቃት ተፈጽሞባቸዋል ከተባሉት ሁለት ቀበሌዎች በዱርያቴ ቀበሌ እንደሚኖሩ ገልጸዋል የጸጥታ ኃይሉ ወደ አካባቢያቸው እንደደረሰም የሆነውን እንዲህ ገልጸውታል ወጣትና ወንድ የሆነውን ሁሉ ከመንደር ካባረሩ በኋላ ቤት ለቤት እየገቡ መዝረፍ ጀመሩ በሮችን ሰባብረው ሳጥኖችን በመሰባበር ገንዘብ ብዙ በብዙ እንዲቆጠር ገንዘብን ዘርፈዋል ለአብነት የራሴን ቤት ገብተው ወደ አምስት ሺህ ብር ከዘረፉ በኋላ ንብረትን በእሳት ካቃጠሉም በኋላ አምስት ሞባይሎች ከነ ባትሪ ጋር ዘርፈው ነው የሄዱት። በተጨማሪም ደግሞ ወንድሜን ደብድበውት ከጥቅም ውጭ ካደረጉ በኋላ ወደ እስር ቤት ወስደው ሄደዋል። ተፈጸመ የሚባለውን ግድያና ሌላም ጉዳት አቶ አያኖ ለቪኦኤ በዝርዝር ገልጸዋል። አካል ኢየሱስ ቸርች የሚባል አለ እዛ አካባቢ አንድ ሰው በድብቅ ወስደው በፕላስቲክ ወይም በሸራ የሚባል ነገር ጠቅልለው የረሳውን ደብዛ ለማጥፋት ወደፊት እንደወሰዱ አይታወቅም። በሌላው ደግሞ አንድ ሀምሳ ሰው በላይ የሚሆን ሰዎችን ፍርድ ቤት አስገብተዋል ማለት ነው። የአካል ጉዳት ያደረሱበት ደግሞ አንድ አምስት ሰዎች አሉ። አቶ ሳጎያ ቹቻ ጋርሰ የሚባል የሁለት ልጆች አባት ጉልበቱ ከጉልበቱ ተኩሰው እንግዲህ ከጥቅም ውጭ አድርገው አሁን ከአራት ዲስትሪክት ሆስፒታል ይገኛል። ሌሎቹ መምህር ቤርሻ አርካሄዶ የስምንት ልጆች አባት በጥይት እግራቸው እንደተመቱ፣ አቶ ፋሲካ ፍሬው አገጫቸው አካባቢ በጥይት የተመቱ ወጣት ተስፋ ኮሴ ገለዴ ቀኝ እጁን በጥይት እንደተመታ አቶ ገዛኝ ፉንድራ የስድስት ልጆች አባት ወገባቸውን በሰደፍ ክፉኛ እንደተመቱ ወጣት አያነው ቱሬ መደብደቡንና እነዚህ ሁሉም ሆስፒታል መግባታቸውን ገልጸዋል። ይሁንና እሳቸው ይህን ዝርዝር ከሰጡን በኋላ ሆስፒታል እንደገቡ ከነገሩን አንዱ ሰጉሪያ ጩጫ ገርፌ ሕይወታቸው ማለፉን አቶ ገመቹ ገንሴ ለቪኦኤ ተናግረዋል። በመንግስት በኩል ስለ ሁኔታው ያለውን ማብራሪያ እንዲሰጡን ለደቡብ ክልል መንግስት ቃል አቀባይ ለወይዘሮ ሂክማ ሀይረዲን በተደጋጋሚ ደውዬ ነበረ። ስብሰባ ላይ እንደሚገኙ ገልጸውልኛል። በአጭር የጽሑፍ መልእክትም ይህንኑ አሳውቀውኛል። በዚህ ምክንያት ለዛሬ ሊሳካልኝ አልቻለም። በነገው ዕለት ማብራሪያውን ለማግኘት ጥረቴን እቀጥላለሁ። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ God, this. I love